of America, be <smack> away. Ye, yeah, ya, America dims radio. Taveno. <music> የአሜሪካ ድምፅ ራዲዮ ከሰኞስ ጋር በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። ጤና ይስጥልኝ። እንደምናመሻችው ክቡራትና ክቡራን አድማጮች፣ ከዛሬ ሰኞ መስከረም 5 2007 ዓ ም ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ከዋሽንግተን ዲሲ ስቱዲያችን። ንጉሥ ታምሬ ፕሮግራም ቅንብሩ፣ ብሄራን ሌ በቴክኒክ ምህንድስናው አብረውን ተቀምጠዋል። በርከት ያሉ ዘገባዎችና ቅንብሮች ለምሽቱ ይዘናል። አሁን የቀዳሚው ታዲያ የሰዓቱ የዓለም ዜና ነው፣ ከአዲስ አበባ እንደምን አምሽታችኋል። ወደ አውሮፓ ለመሻገር የሞከሩ በርካታ አፍሪካውያን ስደተኞች ተሳፍረውባት የነበረችውና ከሊቢያ ወደብ የተነሳችው መርከብ ትናንቱን በመስጠሟ የደረሱበት መጥፋቱ ተገለጠ። ምናልባትም ሳይሞቱ እንዳልቀሩ ስጋት አለ። በሊቢያ ባለስልጣናት መግለጫ መሰረት እስከ 250 ስደተኞችን የጫነችው መርከብ ምስራቅ ትሪፖሊ ውስጥ ስትሰጥም በህይወት የተረፉት መንገደኞች 36 ብቻ ሲሆኑ፣ ከእነዚህ መካከል ሶስቱ ሴቶች ናቸው። የጸጥታ አለመረጋጋትና ፖለቲካዊ ነውጥ ሊቢያን ለተሻለ ህይወት ወደ አውሮፓ ለመሄድ የሚሹ የስደተኞች መጠራቀሚያ አድርጓታል። የእስላማዊ መንግስት ነውጠኞች የሚያካሂዱት ጥቃት በመላው ዓለም ላይ ስጋት ስለደቀነ በእነርሱ ላይ የተጀመረው ዘመቻም ዓለም አቀፋዊ እንዲሆን የፈረንሳያው ፕሬዝዳንት ፍራንሷ ሆላንዴ ጥሪ አቀረቡ። በኢራቅ ሰላምና ደህንነት ጉዳይ ከኢራቁ ፕሬዚዳንት ፋውድ ማሱም ጋራ ዛሬ ሰኞ ፓሪስ ውስጥ የተወያዩት ሚስተር ሆላንደ በእስላማዊ መንግስት ነውጠኞች ላይ የሚካሄደው ዘመቻ ጊዜ የሚሰጠው ጉዳይ አይደለም ብለዋል። በውይይቱ የተባበሩት መንግስታት ድርጅትን የአውሮፓ ህብረትንና የአረብ ሊግን ጨምሮ ከሰላሳ በላይ አገሮች የተሳተፉበት መሆኑም ታውቋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ወደ ኤርትራ የሚደረግ ጉዞ ለአሜሪካ ዜጎች አደገኛ መሆኑን አስጠነቀቀ። የዩናይትድ ስቴትስ ዜጎች ከኤርትራ መንግስት የመውጫ ቪዛ ላያገኙ ስለሚችሉም ወደዚያች ሀገር ከመሄድ መታቀብ እንዳለባቸው ሚኒስቴሩ በመግለጫው አስጠንቅቋል። የኤርትራ መንግስት የውጭ ሀገር ዜጎችን መጓጓዝ መገደብ መቀጠሉን መግለጫው አመልክቶ እገዳውም ማንኛውም ነዋሪና አገር ጎብኚ የዩናይትድ ስቴትስ ዲፕሎማቶችንም ጨምሮ ከአስመራ በ25 ኪሎ ሜትር ርቀት ለመውጣት ከፈለጉ ከ10 ቀናት በፊት ማመልከት እንዳለባቸው ገልጧል። በአብዛኛው ፈቃድ የሚያስፈልገውም የቱሪስት መስህብ ለሆኑት ለምጽዋና ለከረን እንደሆነም በመግለጫው ላይ ተመልክቷል። ማዕከላዊ አፍሪካ ሪፐብሊክ ውስጥ በነበረው አለመረጋጋትና አመጽ ምክንያት ላለፉት 21 ወራት ተዘግቶ የቆየው የዩናይትድ ስቴትስ ኤምባሲ ስራውን ጀምሯል። የውጭ ጉዳይ ሚኒስትር ጆን ኬሪ የኤምባሲውን መከፈት ይፋ ያደረጉት 7500 ወታደሮች የሚገኙበት አዲስ ሰራዊት ኦፊሴላዊ የሰላም ጥበቃ ተልእኮውን በዚያች አገር በጀመረበት ወቅት መሆኑም ታውቋል። ሚስተር ኬሪ ዲፕሎማቱን ዴቪድ ብራውንን በዋና ጉዳይ ፈጻሚነት ከመሰየማቸውን በላይ የ28 ሚሊዮን ዶላርስ ተጨማሪ የሰብአዊ እርዳታ ስጦታም ይፋ አድርገዋል። ይህም ዩናይትድ ስቴትስ ለማዕከላዊ አፍሪካ ሪፐብሊክ የሰጠችውን አጠቃላይ እርዳታ 145 ሚሊዮን ዶላርስ ከፍ ያደርገዋል። የተባበሩት መንግስታት ድርጅት ሰሜን ማሊ ውስጥ የደረሰውንና አንድ የቻድ ወታደር ሞቶ አራት የሰላም አስከባሪዎቹ የቆሰሉበትን ጥቃት አወገዘ። ወታደሮቹን የጫነች ተሽከርካሪ ትናንት እሁድ ኪዳል በተባለው የማሊ ግዛት ውስጥ በተቀበረ ፈንጂ ላይ ስታልፍ ነው አደጋው የደረሰው። በዚህ ወር መግቢያ ላይም ተመሳሳይ አደጋ የደረሰ ሲሆን በዚያ ጥቃት አራት የሰላም አስከባሪ ወታደሮች መሞታቸው አይዘነጋም። አድማጮች፣ ለሰዓት ያዋለን ዜና በዚሁ አበቃ። አዲሱ አበበን ለዜናው አመሰግናለሁ። አድማጮች ከሚሱ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ያለውን የዓለም ዜና ዝርዝር ይዞ ይመለሳል። አሁን ወደ ቀዳሚው ዘገባ ነው የምናልፈው። ለሁለት ሳምንታት በረፍት ላይ የቆየው የደቡብ ሱዳን ወገኖች የሰላም ድርድር በመጪዎቹ ቀናት በባህር ዳር ከተማ መልሶ እንደሚጀምር እየጠበቀ መሆኑ ተዘገበ። ድርድሩ የሚካሄደው በአገሪቱ በሚቋቋመው የብሔራዊ አንድነት የሽግግር መንግስት አወቃቀር ላይ ልዩነቶች በቀጠሉበት ወቅት መሆኑም ተመልክቷል። እስክንድር ፍሬው ዝርዝሩን ይዟል። የደቡብ ሱዳን ወገኖች የሰላም ድርድር ከአዲስ አበባ ወደ ባህር ዳር ተዛውሮ እንደሚጀምር የመንግስትና የተቃዋሚ ተደራዳሪዎች አረጋግጠዋል። ኢጋድ እስካሁን በጉዳዩ ላይ መግለጫ አልሰጠም። ተቃዋሚዎቹና የመንግስት ተደራዳሪዎች ግን ድርድሩ ከአዲስ አበባ ሰሜን ምዕራብ አቅጣጫ 578 ኪሎ ሜትር ርቀት ላይ በምትገኘው የቱሪስቷ ከተማ ባህር ዳር እንደሚቀጥል ለቪኦኤ አረጋግጠዋል። ባህር ዳር እንዳሉ በስልክ ያነጋገርኳቸው የደቡብ ሱዳን የማስታወቂያ ሚኒስትርና የመንግስት ተደራዳሪዎች ቃል አቀባይ ማይክል ማኩ ሉዌዝ የሌሎቹን ልኡካን መምጣት እየተጠባበቁ መሆኑን ነግረውኛል። እርሳቸው እንዳሉት የደቡብ ሱዳን የሲቪክ ማህበረሰብ፣ የፖለቲካ ድርጅቶች፣ የሃይማኖት ተቋማት፣ የሴቶች ማህበራትና የሌሎችም ተወካዮች ለዚሁ ድርድር ባህር ዳር ገብተዋል። እየተጠበቁ ያሉት የተቃዋሚ ተደራዳሪዎች፣ እንደዚሁም ከስር የተፈቱት የቀድሞ ባለስልጣናት መሆናቸውንም ሚኒስትሩ ተናግረዋል። የአሁኑ ዙር ድርድር የሚጀመረው መንግስትና ተቃዋሚዎቹ በምን ጉዳይ እንደተስማሙ እንኳን የጋራ መግባባት ላይ ባልደረሱበት ሁኔታ ነው። ባለፈው ጥር አጋማሽ የተኩስ አቁሙን የሚያካትተውን በጥላቻ ያለመፈላለግ ስምምነት መፈራረማቸውን ሁለቱም ወገኖች ይቀበላሉ። ይህንን ስምምነት ወደ ተግባር የሚለውጠውን የአፈጻጸም ሰነድ ወይም ማትሪክስ በተመለከተ ግን ልዩነታቸው ቀጥሏል። አደራዳሪው ኢጋድና የደቡብ ሱዳን መንግስት ይህ ስምምነት በሁለቱም ወገኖች መፈረሙን ይናገራሉ። ተቃዋሚዎቹ ግን ይህንን ሰነድ እንዳልፈረሙ ያስታወቁት ወዲያውኑ ነበር። በኢጋድ አባል ሀገራት መሪዎች የቀረበውን የሽግግር መንግስት መመስረቻ መነሻ ሰነድም ተቃዋሚዎቹ አልተቀበሉም። ምክንያታቸው ደግሞ ሳልቫኪርን በስልጣን የሚያቆይ ነው የሚል ነው። ዛሬ ያነጋገርኳቸው የተቃዋሚዎቹ ቃል አቀባይ ሉል ኳንግ አቋማችን አልተቀየረም ብለዋል። We are still maintaining our position. We did not sign the matrix. That's correct. We did not also sign... Uh, በአቋሟችን እንደጸና ነው የተኩስ አቁሙን ማስፈጸሚያ ሰነድ አልፈረምንም ትክክል ነው የሽግግር መንግስት መመስረቻ ሰነድም ግልጽ በሆኑ ምክንያቶች አልፈረምንም መሪዎቹ የችግሩን ለመፍታት መፍትሄ አይደሉም እናም መፈረም እንደሌለብን ተሰማን ምን አዲስ ነገር እንዳለ ይነገረን ዘንድ ኢጋድን እየጠየቅን ነው በኢጋድ መሪዎች የቀረበውን የሽግግር መንግስት መመስረቻ የመርህ ሰነድ የማይቀበሉት ለምን እንደሆነም የተቃዋሚዎቹ ቃል አቀባይ አብራርተዋል። የመጀመሪያው ጉዳይ ሳልቫ ኪር በስልጣን ላይ የሚቆዩበትን አስተዳደር አንፈልግም። ኪር የሌሉበት አዲስ አስተዳደር ሊኖረን ይገባል። ዋናው የሚያሳስበን ጉዳይ የሚሆነው እናም የሚመጣው አስተዳደር ሁሉም ስልጣን ሊሰጠው አይገባም። ግልጽ የሆነ የስልጣን ክፍፍል መኖር አለበት። ቤጋድ መሪዎች የቀረበው ሰነድ ግን ሁሉንም ስልጣን ለመንግስት ይሰጣል። በመጀመሪያ ደረጃ ያለው ነገር እንዲቀጥል ያደርጋል። ይህ ሰነድ ለፕሬዚዳንቱ ሙሉ ስልጣን ይሰጣል። እኛ የምናቀርበውን ጠቅላይ ሚኒስትር ጨምሮ ከማን ጋር መስራት እንደሚፈልግ እስከ መወሰን የደረሰ ስልጣን ነው የሚሰጠው ለፕሬዚዳንቱ። ይህ ደግሞ ስምምነቱን የእኛ ነው ብለን ለመቀበል አስቸጋሪ ያደርግብናል። ሁለቱ ሁለቱን ወገኖች እያደራደረ የሚገኘው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ እስካሁን ስለ ድርድሩ መቀጠል ያወጣው መግለጫ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው አመሰግናለሁ። ተከታዩ ዘገባ ደግሞ ወዲህ ይመልሰናል። የእስራኤል መንግስት የራሳቸው የእስላም መንግስት ብለው ወይም እስላማዊ አስተዳደር ብለው የሚጠሩ አሸባሪዎችን በሶሪያና በኢራቅ ውስጥ አድነ ለማጥፋት ፕሬዚዳንት ኦባማ ያቀረቡትን መንግስት ወይንም አሳብ እደግፋለሁ አለ። ከኢየሩሳሌም እስከ አቶፓው የላከውን ዘገባ ትስታበላቸው ይዛለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትላንት ማታ ባደረጉት ንግግር አገራቸው አይሰስ ማለትም ራሳቸውን የእስላማዊ መንግስት ብሎ የሚጠሩትን ነውጠኞች ለማጥፋት ከዩናይትድ ስቴትስ ጋር ሙሉ በሙሉ ትተባበራለች ብለዋል። አይሲስ ላይ እርምጃ እንዲወሰድ ፕሬዝዳንት ኦባማ ያደረጉትን ጥሪ እስራኤል ሙሉ በሙሉ ትደግፋለች። የሰለጠኑ አገሮች በሙሉ መካከለኛውን ምስራቅ መላውን ዓለም ለአደጋ የጋረጠውን አሸባሪ ቡድን ለማጥፋት መተባበር አለባቸው። ፕሬዚደንት ኦባማ ባለፈው ረቡዕ ምሽት ባደረጉት ንግግር አይሰስ የተባለውን ቡድን በሶሪያና ኢራቅ ውስጥ በአየር ለመደብደብ ላቀረቡት ሀሳብ ነው ናተኛሁ መልስ የሰጡት። ሚስተር ኦባማ አርባ አገሮች አባል የሆኑበት ጣምራ ቡድን አይሰስን እንደሚያጠቃና ብሎም እንደሚያወድም ተናግረዋል። አስር የአረብ አገሮች ትላንት ሳዑዲ አረቢያ ውስጥ ከአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ ጋር ባደረጉት ስብሰባ አይሰስ ላይ ለሚደረገው ድብደባ መስማማታቸውን ገልጸዋል። አይሰስ የተባለውን አሸባሪ ቡድን ለማጥፋት የሚደረገው ጥረት በመካከለኛው ምስራቅ አዲስ የትብብር ምዕራፍ እንደከፈተ ኔታንያሁ ተናግረዋል። ይህም አብዛኞቹ የአረብ መንግስታት ሱኒ የእስልምና ዘርፍ ተከታዮች በሺያዎች ላይ ከፍተኛ አደጋ የጋረጡ መሆናቸውን በመገንዘብ ነው ብለዋል። ነተኛሁ በዚህ ንግግራቸው በብዛት ሺያዎች የሚመሩትን የሶሪያና የኢራን መንግስታት እንዲሁም ከነዚህ ሀገሮች ጋር ጥብቅ ወዳጅነት ያለውን ሂዝቦላን ማለታቸው ይታመናል። ሚስትር ናተኛሁ ዓለም የሺያን አክራሪነትም እንዳይዘነጋ ጠይቀዋል። ሁለቱም ጫፎች ሁለቱም የአንድ ሳንቲም ገጽታዎች ናቸው። አንዱን ለማድከም ሌላውን ማጠናከር የለብንም። የእኔ ፖሊሲ ሁለቱንም ማዳከም፣ ህዝብ በጅምላ የሚፈጅበት መሳሪያ በማንኛውም እጅ እንዳይገባ መከላከል ነው። እስራኤልና ምዕራባውያን መንግስታት የኒውክሌር መሳሪያ በመገንባት ኢራንን በየጊዜው እንደሚከሱ ይታወቃል። ኢራን ግን የኒውክሌር መሳሪያዋ ለሰላማዊ ልማት እንጂ ለሰው ልጅ ፍጅት እንዳልሆነ ታስተባብላለች። ኢራን የኒውክሌር መሳሪያ ላለመገንባት ከተስማማች የተጣለባት ዓለም አቀፍ እቀባ እንዲነሳ ድርድር ከተጀመረ ዘጠኝ ወር ሆኗል። ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን በወቅታዊ በወቅታዊ ጉዳይ ላይ ያተኮረ ውይይት ነው። ቀጣዩ ራሱን እስላማዊ መንግሥት በማለት የሚጠራው ጽንፈኛ ቡድን እንቅስቃሴ በዓለም ዙሪያ የከሰተው አሳሳቢ ሁኔታና እንዲሁም ቡድኑ በቅርቡ የፈጸማቸውን አሰቃቂ ግድያዎች ተከትሎ የዩናይትድ ስቴትስና አጋሮቿ ለመውሰድ እየተዘጋጁ ያሉትን እርምጃ ይመለከታል። ጽንፈኛው ቡድን እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ሶሪያ ውስጥ ያገተውን እንግሊዛዊ የረድኤት ሰራተኛ ዴቪድ ሃይንስን ባለፈው ቅዳሜ በጭካኔ አንገቱን ቀልቶ የገደለበትን የቪዲዮ ምስል ከዚህ ቀደም እንዳደረገው ሁሉ በተመሳሳይ በኢንተርኔት አማካኝነት ማሰራጨቱን ተከትሎም በቡድኑ ላይ የተቀሰቀሰው ቁጣ ይሏል። ቡድኑ ሶሪያ ውስጥ ያገታቸውን ምዕራባውያን ህይወት እንዲህ ባለ የግፍ አገዳደል ሲከትፍ የሁለቱን አሜሪካውያን ጋዜጠኞች መቀላት ተከትሎ የአሁኑ ሶስተኛው መሆኑ ነው። የውይይቱ ተሳታፊዎች ፕሮፌሰር አህመድ ሞየን በዚህ በዩናይትድ ስቴትስ በሚገኘው የሀዋርድ ዩኒቨርሲቲ የጤና ሳይንስ ትምህርት መምህር እና የእስልምና ጉዳዮች አዋቂ ናቸው። በተጨማሪም በዚሁ ዩኒቨርሲቲ በቅርቡ የተጀመረውን በኦቶማን አገዛዝ ዘመነ መንግስት ላይ ያተኮረ የድኅረ ምረቃ ትምህርት ያስተምራሉ። ዶክተር አብደላ ከድር አህመድ በቱርኩ የሜይ 19 ዩኒቨርስቲ የአረበኛ ቋንቋ ትምህርት ረዳት መምህርና እስላማዊ ጥናቶች አዋቂ ናቸው። አዋያቻቸዋለሁ። እነሆ ወቅታዊ አነጋጋሪ ጉዳይ ነው ርዕሳችን። ራሱን እስላማዊ መንግስት በማለት የሚጠራው ቡድን ኢራቅና ሶሪያ ውስጥ በስፋት ይንቀሳቀሳል። ከተለያዩ አካባቢዎች ደጋፊዎችን እየሳበ ለዓላማው ማሳኪያ እንቅስቃሴዎችን እያደረገ ነው። ፕሮፌሰር አህመድ እርስዎ በዚህ በዩናይት ስቴትስ ነው የሚኖሩትና የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ያደረጉትን ንግግር መነሻ እናደርግ። ራሱን እስላማዊ መንግስት ብሎ የሰየመው ድርጅት የሚያደርሳቸው ጉዳቶች፣ እንቅስቃሴውን በራሱ እንዴት ይገመግሙታል? አመሰግናለሁ፣ ወንድሜ ያሉላ ይህን ጥያቄ ስላነሳ። አንደኛ ማንኛውም ሙስሊም በሻፊዒ በሁን በአራቱ ተከፋፍለው እርስ በራሳቸው ሊለያዩ ይችላሉ። ነገር ግን ልዩነታቸው እስላማዊ ነው። አሁን አንዱ ተነስቶ አንዱ ፈሊጥ አንዱ ወገን ወስዶ ይሄ እስልምና ትክክለኛ ብሎ ከያዘ የሌሎችን መብት እንደነፈገ ነው የሚቆጠረው። ኦባማ ደግሞ የሚያስጠነቅቀው ይሄ እስልምና እስላማዊ አይደለም፣ ያ ማዕከላችን ሙስሊሞች አሉ፣ በዚያ ምክንያት ወደ ሽብርተኝነት እያፈረኝ ህዝቡን እንዳናወናብት እነዚያም ደግሞ ለማወናበድ የተነሱ ናቸው ብሎ ነው ይሄን የእሱ አስተያየት። በጠቅላላ አሁን ያለንበት ሁኔታ ረዥም ታሪክ ያለው ነው። አንደኛ የሶሪያ ኢራክና፣ እንደዚሁም ለበናን ከዚህ በፊት አንድ አገር ነበር ቅኝ ገዢዎች በነበሩበት ጊዜ ሀገሪቷ በሶስት ተከፋፍለው ነበር። እንግሊዝ የሚቆጣጠራቸው እንደ ፓለስታይን፣ እንደዚሁም ፈረንሳዮች እና በተለየ ኦትማን ኤምፓየር የሚቆጣጠሯቸው ግዛቶች ነበሩ። ኢራክ አሁን ለምሳሌ ከጆርዶን ጋራም ሆነ ከሌላም ሆነ አንድ አገር ነበሩ። አገዛዝም በዚያን ጊዜ እንደምታውቁት የሸሪፍ ሁሴን ልጆች ናቸው። አንዱ ኢራክ፣ አንዱ ጆርደን፣ ግን ሱሪያ ራሷ ለብቻዋን ወጣ፣ ለበነን ወጣ። ሁሉም በአራት ተከፋፍለው ነበር። አሁን ያለው ከሌላ ይሄ ማለት ከዩፍራቲስ እና ታይገርስ ጨምሮ በዚያ ያለው አንድ ለማሆን ብኞታቸው የቆየ ነው። አሁን የተነሳው ጉዳይ ዚህ ሴፕተምበር አስራ አንድ ቀን በተነሳው ውዝግብ ምክንያት ቼም እስከዚያ ያደረሰው የኢራክን መወረር ነው። ደግሞም አሜሪካ ወራለች። እዚያ በገቡበት ጊዜ ትንሽ ችግር ተፈጥሮ ኢራኪዎች አንድ በመሆን ፈልታ ወደ ሺያ፣ ወደ ሱና፣ ወደ ኩርድ ነው ተብሎ ሀገሪቷ ተበጣጥሳለች። አሁን ደግሞ በአዲሱ በመጣ ሶሪያ ራሷ በሃይማኖትና በጎሳ ወይንም በክፍለ ሀገርም ተቆራርጣለች። እነዚህ ሰዎች ሲመጡ ይህንን አንድ የሚያደርገው ነው። ያውም ሃይማኖት ብለው ነው የተነሱት። ደግሞ ወይም ኪላፋ ወይም አገዛዝ የሚባል ስም በራሳቸው ሰጥተዋል ግን በእስልምና ደንብና በምናቀው የኦትማን ኤምፓየር ከፈረስ ከሺ ዘጠ መቶ አስራ ሰባት ወዲህ እስከ ዛሬ ድረስ የታወቀው ከሱ በፊት ብቻ ነው ኪላፋ የነበረው። ይህም ነገር ግን የአረብ መንግስትም አልነበረም ብዙ አገራት እና መንግስታት ያሉበት ኪላፋ ማለት በስልምና ደንብ አለው መመረት አለበት ህዝቡ መምራት ከነቢዩ ጊዜ ተያይዞ የመጣ ጉዳይ ስለሆነ፣ እነዚህ ኖን ስቴት አክተርስ ናቸው። በመንግስትነት በአስተዳደር የተመረጡ የሚታወቁ ሳይሆኑ ራሳቸውን የሰየሙ ናቸው ከአገዛዝ ውጭ የሆኑ ራሳቸውን የሾሙ ናቸው። ፕሬዚደንታችን እንደተናገሩ ይሄ ነገር የተነሳው ሙስሊሞችም ባልሆኑ ከዚህ በፊት እሳቸው ቀጠርም ሄደው ነበር፣ ካይሮ ሄደው ሞክሮ ነበር። የአለም ሽልማት ሲቀበሉ ይሄ ሁሉ ቡሽ ያደረገውን ሰርዜ እንደገና ሰላም ሚድሊስት ወይም ይህ መካከል ለመምስታት ታመጣል። የምታውቀው እነዚህ ሰዎች ትንሽ ቀዳዳን መካከል ባዶ ሲያዩ በዚህ ጠልቀው የእስልምና አገዛዝ ብለው ገልጽተውታል። ነገር ግን ሙስልምና ደም ዶክተር አብዳላ ከኒ የተሻሉ አሊም ናቸው፣ አዋቂ ናቸው። የአገዛዝ ማለት የእስልምና መሰረት አለው፣ ድስቱር ወይንም ህገ መንግስትም አለው። ሶስተኛ ደግሞ አመራረት ጉዳይ አለው። እኔ አስተያየት ይሄ ነውካም በእስላማዊ ግዛትነት ወይም በእስላማዊ አስተዳደርነት፣ በእስላማዊ መንግስትነት የሚንቀሳቀሱት ቡድኖች ሁለት አሜሪካን ጋዜጠኞችን የመቅላት ዘግናኝ እርምጃ ሲወስዶ አይተናል። ዘብ ካልከፈላቸው አንለቅም የሚል ማስጠንቀቂያ ሰጡ። በሁለተኛው ደግሞ የአሜሪካ ጥቃት ጨርሶ እንዲቆም ጠየቁ። ይሄ አካባቢው ላይ ነዋሪዎች በዜጎቹ ላይ የሚወስዱት እርምጃ ኃይል የበዛበት መሆኑ የሚፈጠረውን ቁጣና ስሜት እርስዎ እንዴት ይረዱታል? እኔ እንደምረዳው መቼ ማለም አሁን እስከማቀው መካከለኛ ምስራትም በቤይሩትም እዚያም ተምሬያለሁ። ይህም እኔ ባችለር ኦፍ ፖለቲካል ሳይንስ ፐብሊክ አድሚኒስትሬሽን የጤናም ባችለርም አግኝቼበታለሁ። ሀገሩ እንደሚመስለኝ በጠቅላላ አሁን ያለንበት ሁኔታ ሁሉም አገዛዙ ወደ ኃይል እያመራ ነው። ለምሳሌ የድሮን ከአየር ላይ ቦምብ መጣል ወይንም እስራኤሎች በሚጠቀሙበት ዘዴ፣ በጠቅላላም አሜሪካን በየመንም ታርጌት ኪሊንግ የሚባል አለ ሰው አይቶ ከአየር ያለ ፍርድ አንስቶ ቡም አድርጎ ከምድር ዓለም ያጠፉታል። እነዚህም ሰዎች በእንደዚያ መልክ ተጠቅመው ለምሳሌ ሰዎቹ በግድ ሰው እየጠለፉ ወይም ገንዘብ ያስከፍላሉ። ላፈሉ ለምሳሌ ሁለቱ ጋዜጠኞች ሲገደሉ ለእኔ እንደ እስላምነቴ ያለ ፍርድ ሲገደሉ፣ እነሱም ደግሞ ጦር ኃይል ውስጥ የለንም ጋዜጠኞች ነው። የእነሱ አገዳደል አሜሪካኖች ስሜታቸውን ከፍ እንደዚህ ያለው ጥያቄ ፕሬዝደንት ኦባማ ራሱ ሶስት አራት ጊዜ ተጠይቆ ይግባ ይግባ ሲባል እምቢ እንዳለ ነው። አሁን ግን ሁኔታው የነዚህ ሁለቱ ሰዎች መገደል በፋፋው እሱ ደግሞ በሰላም ስለሚያም የሰላም ሽልማት ስላለው ትንሽ እየዘገየ እያሰበ ይሄዳል። የእነዚህ ሁለት ጋዜጠኞቹ መገደላቸው ወደ ኃይል ገፋ። ለምሳሌ ኬሪ አረብ ሀገር ሄደዋል። አስራ ሁለት አረብ ሀገሮች አግኝተዋል። ነገር ግን በጠቅላል ሙስሊሞች እንደ ኢንዶኔዥያ፣ መሌዥያ ሌላው እስላምም ሀገር ያለው እዚህ ውስጥ አልገቡበትም፣ አልተመከሩም፣ አልመከሩም። ስለዚህ ይሄ ያለው ጦርነት የመካከለኛው ምስራቅ ሃይማኖትና ፖለቲካ የተደባለቀበት ሁኔታ ነው የሚታይ። ዶክተር አብደላ ወደ እርስዎ ነው የምመጣው። ቀደም ብለው ፕሮፌሰር አህመድ የታሪክ ዳራ አስይዘውናል። ታሪካዊ መሰረቱን ቀደም ካሉት ሁኔታዎች ጋር አያይዘው አስረድተዋል። እስኪ ወደ አሁኑ እንምጣ። የእነኚህ ሁለት አሜሪካውያን ጋዜጠኞች አገዳደል ራሱን እስላማዊ መንግስት ብሎ የሰየመው ድርጅት በዘግናኝ ሁኔታ ሰዎቹን በአደባባይ ከቀላ በኋላ ለብዙዎች ያ አስፈሪ ገጽታ ያለው የቪዲዮ ምስል እንዲሰራጭ የማድረግ ቁጣን የቀሰቀሰበትን ሁኔታ ተመልክተናል። መጀመሪያ በእስላማዊ እምነት በእስላማዊ አስተሳሰብ ይሄ እንዴት ትመለከቱታላችሁ? እኔ በመጀመሪያ ፕሮፌሰር አህመድ ታላቅና ከእኔም ቀደምት የሆኑ የእኛ ጀኔሬሽን ሳይሆን ከኛ በፊት የቆዩና እውቀታቸውን ሰፋ ያለ አባት የሆኑ የአካባቢን ሁኔታም ሆነ የበፊቱንም የታሪክ ሁኔታ ግንዛቤያቸው ከኛ የላቀ ስለ ከእሳቸው ነው የምንማረው። እኔ በእሳቸው ላይ የምጨምረው እንኳን የለኝም። በዚህ በጣም ጥልቅ የሆነ አነጋገር ነው። ሚድል ስትን በሚገባ የመረዳት ተመራቂ የጊዜ ተመራቂ እንደመሆናቸው እና ከዚያ በኋላም በዚሁ ፊልድ ብዙ ጊዜ ቆዩ በመሆናቸው ብዙ አብራርተዋል ይሄ ኢሹ ሙስሊሞች በአንድ ላይ የተነሱበት ጉዳይ አይደለም። ሰው ከየአካባቢ ተነስቶ በአካባቢው የእስላም ክላፋን ይመልሳለሁ ካለ ሊሆን አይችልም። እና ዛሬ እኛ ያለንበት ስቾች ቴንትፈር ላይ ሁለት የቆየ ሁኔታ አለ የሆነ ይህን እንደ አንድ እና እንደ ባለባታዊ ግዛት ሃይማኖትና የእስላም ታሪክን መልሶ በአንድ አካባቢ እሆን አደርጋለሁ ብሎ የመመቻቱ ሁኔታዎችን ያላገናዘበ ምናታዊ ያልሆነ አካሄድ በመሆኑ ይህ አሁን የምናየው ጥፋት ሁሉ ይሄ ከአሁን ቅድም ያልከው ኢራቅ ላይ የተከሰተው ብቻ አይደለም። ቀደም ብሎ ብዙ ቦታዎች ላይ እንዲህ ያሉ ሁኔታዎች አሉ። ሰዎች በመመካከር በፓርላመንታዊ ፕሮሲጀር መንግስትን ለውጥ እናመጣለን፣ ዲሞክራሲን እናሰፍናለን፣ ሰላማዊ ሀገር እናደርጋለን፣ መርቶችን እናስከበራለን ብሎ የሚያምልክ እንዳሉ፣ ሌሎች በሀይል እናመጣለን ይህንን ነገር በለው ያተመዘቅበት ሁኔታ ያለ በስላማዊ ጎቨመንት ውስጥ የነበረ ሁኔታ ስለዚህ አሁንም በዚያን ጊዜ የነበረውን ስህተት አሁንም መድገም ነው የመጣው። ደግሞም ፕሮፌሰር ቅድም እንዳለ ይህ ያለ ደግሞ መጥፎ አካሄድ ሰዎችን በገሀድ እዚ ፓወሩን እያወቁ አሜሪካን የሚያክል መንግስት በሀይል ወደ ولكن هممتاوي الكويتية <سؤال> التي توتش هذه المشكلة التي تمثل هذه المشكلة التي تمثل هذه المشكلة التي تمثل هذه المشكلة التي تمثل هذه المشكلة التي تمثل هذه المشكلة التي تمثل هذه المشكلة التي تمثل هذه المشكلة التي تمثل هذه المشكلة التي تمثل هذه المشكلة التي تمثل هذه المشكلة التي تمثل هذه እርምጃ መውሰድ የሚያወጣው ጥፋት ደግሞ ከሁሉም ኤርትራ ነው። ስለዚህ ይህ አካሄድ በፍጹም ገደጃፊ እንዳልሆነና የእስላምን ገጽታን የሚያንጸባርቅ አይደለም። ሃይማኖቱ ዓለም አቀፋዊ ጥሪ ነው የሚያስተላልፈው። አማኞችን ሆነ አማኝ ያልሆኑትን በሰላም አብሮ የመኖር መሰረታዊ አስተምሮ ነው የሚሰጠው ከዚህ የራቀ ነው። እንዲህ ያለ ጨካኝ አካሄድ በፍጹም ሃይማኖትን ያንጸባርቃል ብለን ማለት በጣም ይከብዳል። እዚ መካከለኛ ምስራቅ በተለይ በአሁን እነሱ ኢራቅና ሱሪያን አንድ አድርጎ የመሸየም ነገርና በዚህ ሁለቱን አንድ አድርጎ መንግስት የመፍጠር ዝንባሌ መጨረሻ ላይ እሳቸው ያነሱት ነገር አለ። እነዚህ ምድል ላይ ያሉት የአረብ ግዛቶች አሁን ያሉበት ሁኔታ ከኮሎናሊዝም በኋላ የተፈጠረ ሁኔታ ነው። የሆነምን ለመቀየር የምትለያ የሚደረገው እንቅስቃሴ በጣም ጥበባዊ መሆን አለበት። ሁሉም ነገር ዛሬ ግሎባል ሲትዌሽን ይግብ ይላል። በአካባቢ ያሉትን ሌሎችን ሙስሊም ያልሆኑ ሀገሮችን ሁኔታ ማገናዘብ ግዴታ ነው። አንድምችን ለማምጣት ማለት ነው። ለውጥን ለማምጣት ስንነሳ ሀሳባችን ደግ በሆንም የሚያወጣው ውጤት አካሄዳችን እንዴት ነው የምለውን የግብ ማየት ሃይማኖቱም ራሱ ያዛል። ከዚህ የተነሳ የነበረውን የእስላማዊ ግዛት ሁኔታ የመመለስ ማለትም ልክ የፊላፊያ ሁኔታ እንዳነሱት ማለት ነው። ፊላፊያ ማለት ሙስሊም ሀገሮች በሙሉ በአንድ አመራር የመገዛት ክልላሉ። ይህ አስራ ሶስት ሴንቸሪ የቆየው በአንድ አመራር ስር የቆይቱ መጨረሻ ላይ በኦቶማን ኤምፓየር የቆመው ሁኔታ እንደገና እንድንመለስ የመመለቱ እና ማሰቡ እሱ ላይ መስራት ሁኔታ አለ። ነገር ግን ሰዎች ይህንን ሪያላይዝ እናደርጋለን ብሎ በንቀሳቀሱበት ጊዜ ምን የሚያደርጉ አካሄድ የሃይማኖቱ ሊቃውንት ተስፋፍተውበት በዚህ አይነት መሆን አለበት ብሎ አሁን ያሉት ደግሞ የሀገሩ የተለያዩ የአረብ ሀገሮችን በዓለም አቀፍ ደረጃ ወሰናቸው ታውቆ በሀገር ደረጃ ተሰይሞ ያሉት ሀገሮች የራሳቸው ሉዓላዊነት የማስጠበቅ ሁኔታ ደግሞ እንዳለ ሆኖ ከዚህ ጋር ሰዎች እንዴት ነው ወደ አንድ ግዛት የሚመጡት የሚለው ያልተስማሙበት ጉዳይ ነው። መልካም ፕሮፌሰር አህመድ ዶክተር አብደላም እንዲሁ በበኩላቸው ዘርዘር አድርገው ሁኔታውን ተመልክተውታል። ከመጨረሻ ነጥባቸውን እንነሳ። ፕሬዚዳንት ባራክ ኦባማ በጣም ሲጠበቅ የነበረ በአለም ዙሪያ ከፍተኛ ትኩረት የተሰጠው በዚህ ቡድን ላይ ባደረጉት ንግግራቸው ይህንን ቡድን እስላማዊ አስተዳደር ወይም እስላማዊ መንግስት ራሱን ይበል እንጂ እስላማዊም መንግስትም አይደለም ብለዋል። እርስዎ ቅድም እንዳሉት ራሱን መንግስት ያደረገ ወገን ነው እንጂ የመንግስት ይዘትም የአስተዳደር ስርዓትን የተከተለም አይደለም። የዚህ ቡድን ድርጊት፣ ይህ የጭካኔ አቀራረብ እስላማዊም አይደለም የሚለውን የፕሬዚዳንት ባራክ ኦባማ አስተያየት ተንተርሶ የተፈጸመው የጭካኔ ድርጊት ለስልምና እምነት በተሳሳተ መንገድ ለሚረዱ ሰዎች ከሚሰጠው ሌላ ምን አዎንታዊ ስፍሬ ያስገኛል እንዴት ይገመግሙታል ክቡራትና ክቡራን አድማጮቻችን ውይይቱ አልተቋጨም ለዚህ ለቀደመውና ለቀሪው ጥያቄዎቻችን በነገው ምሽት ፕሮግራማችን ይዘን እንመለሳለን አሁን የዜማ ግብሻ ግብዣ ይኖርናል እስከ ምሽቱ አንድ ሰዓት ተኩል የሚያቃርበን የቴዲ አፍሮ ሰባ ደረጃ ነው No, I'm running out of Si me de mata, mata mata, mata. ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊና ማህበራዊ ጉዳዮች የሚያተኩረው ፕሮግራማችን እዚህ ላይ ያበቃል። ለአሁኑ በመስክና ዚህም ባሉ ዘጋቢዎችና ባልደረቦቻችን ስም ለምሽቱ ሶስት ሰዓት ታዲያ በአጭር ሞገድ በ22ና በ25 ሜትር ባንዶች ልንመለስ ቀጠሮ በመስጠት ነው የምንለያየው። የፕሮግራም አቀናባሪ ንጉሱ ታምሬ ፕሮግራሙን በስርጭት ምህንድስና ይመራልን ፒተር አንድሌ ነው። ከምሽቱ ሰዓት ላይ መልሰን እንገናኝ። ከቴዲ አፍሮ ጋር ልተዋችሁ። መልካም ምሽት።